ጤናና አካባቢ ከጎርጎሮሳዊ 200 ዓ ም አንስቶ በኤች አይ ቪ ተዋሲ የሚያዙ ሰዎች ቁጥር 35 በመቶ መቀነሱን የተባበሩ መንግስታት ድርጅት ያመለክታል። ከኤድስ ጋር በተያያዘ የሚያልፈው የሰዎች ህይወትም በ41 በመቶ መቀነሱ ተነግሯል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ኢትዮጵያ ውስጥ በዘርፉ የሚንቀሳቀሱ ወገኖች አዎንታዊ ለውጥ መመዝገቡ እውነት መሆኑን ቢያረጋግጡም ከዚህ ቀደም ይከናወን የነበረው የግንዛቤ ማስጨበጫ እንቅስቃሴ አሁን እየረገበ መምጣቱ አደጋ እንዳለው ያስገነዝባሉ። እንዴት ለሚለው አብረን እንቆይ። የተባበሩ መንግስታት ድርጅት ለአማአቱ ካቀዳቸው የልማት ግቦች በስድስተኝነት ደረጃ የሚገኘው የኤች አይቪ ተዋሲ ስርጭትን እንዲሁም በኤድስ ምክንያት የሚሞተውን ህዝብ ቁጥር የመቀነስ ጥረት አንዱ ነው። ባለፈው ሳምንት አዲስ አበባ ላይ በተለይ በንግስት ዘውዲቱ መታሰቢያ ሐኪም ቤት ይፋ የሆነው የተባበሩ መንግስታት ድርጅት ዘገባ የኤችአይቪ ተህዋሲ ስርጭትና ከኤድስ ጋር በተያያዘ የጤና እክል የሚቀጠፈውን የሰው ህይወት የመቀነሱ ጥረት የቅዱ የመጨረሻ ጊዜ ከመድረሱ ዘጠኝ ወራት አስቀድሞ በመላው ዓለም ለውጡ መታየቱን ያመለክታል። የኤች አይ ቪ ተህዋሲ ወረርሽኝ እጅግ ከተስፋፋባቸውና የበርካቶችን ህይወት ከቀማባቸው አካባቢዎች ደግሞ ከሰሃራ በስተ ደቡብ የሚገኙት የአፍሪቃ ሀገራት ዋነኞቹ መሆናቸው በየጊዜው ይነገራል። አሁን ደግሞ መሻሻልና ስኬቱ ከታየባቸው ሀገራትም እንዲሁ ተጠቃሽ የሆኑት በዚህ አካባቢ የሚገኙ ናቸው። ናሚቢያ፣ ሴኔጋል እንዲሁም ኢትዮጵያ ላብነት ተነስተዋል። ወይዘሮ ወይንሸት ሙሉ ሰው በግርድፍ ትርጉሙ ኤች አይ ቪ በደማቸው ውስጥ ለሚገኝ አካል ጉዳተኛ ሴቶች እኩል እድል የተሰኘው መንግስታዊ ያልሆነ ድርጅት ኃላፊ ናቸው። በበሽታው የተያያዙና የተጎዱትን ወገኖች በየጊዜውና በቅርብ የሚከታተሉ እንደመሆናቸው ኤች አይ ቪ ኤድስን በተመለከተ በተጨባጭ አለ የሚሉትን እንዲህ ያስረዳሉ። ያው በትክክል አለ የሚባለው ለውጥ ያው ብዙኖቹ ቫይረሱ በደማቸው ውስጥ ያለባቸው ዜጎች ቤድርድን ብዙኖቹ የለም ግን ምንድነው? ተጨባጭ ሁኔታው? አሁን ኤች አይቪ ኤድስ ኦልሞስት ተረስቷል። ሲረሳ ደግሞ አብዛኛዎቹ ያው ቤተሰብ የሌላቸው፣ የሚበሉት የሚጠጡት የሌላቸው፣ በትምህርት ዓለም ላይ የሌሉ ወደ ሌላ ነገር ነው እየገቡ ያሉት በእኛ ተጨባጭ መረጃ ማለት ነው። ስለዚህ ቀንሷል የሚባለው ነገር ማለት እሱ ሊያስማማን ይችላል። ግን አሁንም ኤች አይቪ ኤድስ ይቀንስ እንጂ ሙሉ ለሙሉ አችብ አድርግ ያለው የሚለው ነገር ለእኔ እንደ ድርጅት እንትን አይደለም፣ ውጤታማማ አይደለም። ወርዶ ከስር የሚሰሩ አስራ ስምንት ማህበራት አሉ በአዲስ አበባ ደረጃ እና ስቲል ቤት ውስጥ ሞተው የምናገኛቸው ተንከባካቢ የሌላቸው ስቲል ነው ፀረ ኤች አይቪ መድኃኒት የማይወስዱ ሰዎች አሉ። ስለዚህ አችብ ማድረግ ማለት አንዱን ስትራቴጂ ስቶ ሌላውን ስትራቴጂ መስራት ከሆነ እሱ ሊያስማማን ይችላል። ይህ የኤች አይቪ ስርጭት ቀንሷል ወሬ አንዳንዶቹን ማዘናጋቱን የሚያመለ የሚያመለክቱት ወይዘሮ ይንሸት የግንዛቤ ማስጨበጫና ማንቂያ እንቅስቃሴዎች መቀዝቀዝን ማስከተሉንም ታዝበዋል። ቀንሷል ተብሏል። ኤች አይቪ ኤድስ በቃ አይነሳም ሚዲያዎች ላይ እና የተለያዩ ሰዎች ደግሞ ወደ ሴተኛ ዳሪ ወደ ተለያየ ነገር ለምን ብለን ትጠይቃቸው፣ ምን በለው የለንም። የሰው ልጅ ህይወቱን ለማቆየት የተለያየ ስራ ውስጥ የግድ መግባት አለበት እና ይህን ደግሞ እኛ ልናስቆም አንችልም። ምክንያቱም መንግስት ዳጋ ኤች አይቪ ኤድስ ቀንሷል፣ ወደ ሌላ ስትራቴጂ ገብቻ አለው የሚል ነገርም ስላለ እኛ ግን በተጨባጥ ሪፖርት አድርገናል። በፊት ሚዲያ ላይ ስለ ኤች አይቪ ኤድስ ይወራል በትክክል ማለት ወጣቱ ወደ ኤች አይቪ ኤድስ እንዳይገባ የተለያዩ ፕሮሞሽኖች ነበሩ፣ ትምህርት እንትን ይባላል። ኤች አይቪ ፖዘቲቭ የሆኑት የተለያዩ ጀግኖች አሉ። እነሱ ትምህርት ነክ ነገሮች እንዲሰጡ ይጋበዝ ነበር። አሁን ግን ኦልሞስት ተነሳን ስለ ኤች አይቪ ኤድስ አልተነሳ ማለት ኤች አይቪ ኤድስ አገሪቷ ላይ ጠፋ ማለት አደለም። መድኒቱ ስላለ ብቻ ብዙዎቹ ከአንዱ ጋር ላይ ስለተነሱ አደለም። ኤች አይቪ ኤድስ ቀንሷን፣ በቃ የቀነሰ የመሰለው ሚዲያው አያወራም። የአንድ አመቱ ጎል የምንበለው ምን በመንግስቱ ውስጥ በኤች አይቪ ኤድስ ቀንሷል ተብሎ ተረሷል። አሁን አራተኛ ነው አምስተኛ ላይ ነው የትራንስፎርሜሽን እቅዱ ላይ የተቀመጠው ማለት ነው። ምን ብያለ ነው ህዝቡ ለምንድን ነው አሁኑም ኢንፎርሜሽኑ ትምህርቱ የማይሰራው ለምንድን ነው? አሁንም ወጣቱ ወደ ሞት ነው እየሄደ ያለው። ለምን መድኃኒት የሚወስዱ ሰዎች ቆመው እንደ መንግስቱ ሀያ ዓመት አስራ ሰባት አመት ሲኖሩ ኤች አይ ቪ ኤድስን ያክል እድሜ የሚሰጥ ከሆነ እኛስ ብንገባ ምን አለበት የሚል ነገር አለ። የእሳቸውን ትዝብት በኢትዮጵያ የክሊንተን ፋውንዴሽን ተጠሪ ዶክተር ይገረሙ አበበም ይጋሩታል። በእርግጥ የተባሉት መቀነስ ሕክምና የሚሰጣቸው ቫይረሱ በደማቸው ያለ ቁጥር መጨመር አለ። ሆኖም ግን አሁን ከቀድሞው ጋር ሲወዳደር የትምህርቱ ሁኔታ፣ የተለያዩ እንቅስቃሴዎች አነስ ብለው ነው የሚታዩት እና ይሄ ደግሞ አስቸጋሪ ይሆናል። ምክንያቱም ቫይረሱ ሕብረተሰብ ውስጥ እስካለ ድረስ ስርጭቱ እየጨመረ ሊሄድ ይችላል። ሁልጊዜ ቁጥጥር የተባበሩ መንግስታት ድርጅት እስከ 2030 ዓ.ም ድረስ የኤች አይቪ ኤድስ ወረርሽኝ ማብቂያ ይሆናል ብሎ አልሟል። ከ15 ዓመታት በኋላ መሆኑ ነው። አሁን በያዝነው ጎርጎሮሳዊ ዓመት 2015 መጨረሻ ድረስም 15 ሚሊዮን ህዝብ ጸረ ኤች አይቪ መድኃኒት ተጠቃሚ ለማድረግ አልሞ ነበር። ወይዘሮ ወይን እሸት ዛሬም መድኃኒቱን ማግኘቱ ችግር የሆነባቸው አሉ ይላሉ። አሁንም ብዙዎቹ አልጋ ላይ ያሏሉ። አሁንም ብዙዎቹ መድኃኒቱን በትክክል የማይወስዷሉ። አሁንም ብዙኖቹ ጸረ ኤች አይቪ መድኃኒት በየሆስፒታሉ አጣን የሚሉ ሰዎች አሉ። አይደለም? ጠረቻዊ መድኃኒት ሌላ መድኃኒት እንኳን ወስደ ነው የምናቋርጠው አይደለም? ስለዚህ ብዙ ክርክሮች ተነስተዋል። እኛ ጋ አሁን ጠረቻዊ መድኃኒት የሚወስዱ ሰዎች የሚያደርጓቸው ስብሰባዎች አሉን እና ከአንዱ ሆስፒታል ስንሄድ መድኃኒት የለም ሚል ነገር እና እሱን ሁሉ አንስተን የሆነ የተለያዩ ማስጠንቀቂያዎች ሁሉ ተሰጥቶናል እና አሁንም ችግሩ አለ ነው እኛ እንደ ኢትዮጵያ የጤና ጥበቃ ሚኒስቴር መረጃ ከሆነ ኢትዮጵያ ውስጥ ከሶስት መቶ ሺህ የሚልቁ ሰዎች የጸረ ኤች አይቪ መድኃኒት ተጠቃሚዎች ናቸው። ቀደም ሲል ወይዘሮ ወይንሸት ለመግለጽ እንደሞከሩት ኤች አይቪ ተዋሲ በደማቸው የሚገኙ ወገኖች ደግሞ መድኃኒቱን እንደ ልብ ማግኘት አልቻልንም እያሉ ነው። ዶክተር ይገረሙ ግን መድኃኒት አለ ነው የሚሉት። እንግዲህ ምንድን ነው በርካታ የሆኑ አራት መቶ ሺህ ገደማ የሚጠጉ መርምሮ ራሳቸውን አውቀው ወደ ሕክምና ሄደው እየተጀመረላቸው አሉ። ግን አጠቃላይ በደማቸው ቫይረሱ ያለ ዜጎች ቁጥር ሕጻናትን አዋቂዎችም ወደ ሰባት መቶ ስምንት መቶ ሺህ ይሆናል። ስለዚህ አሁን እራሳቸውንም የማያውቁ በርካታ አሉ። አንዳንዶቹ ደግሞ ራሳቸውንም አውቀው ወደ ህክምና የማሄዱ አሉ። በእርግጥ እያለባቸው የማይወስዱ አሉ ማለት ነው። በዚህ ምክንያት የአቅርቦቱ ጉዳይስ፣ መድኃኒቱ የአቅርቦት ችግር የለም። በቂ የሆነ ፈንድ አለ፣ የግሎባል ፈንድ የምንለው በብዛት ነው ግዢ የሚፈጸመው። ያው እንግዲህ ጀምሮ የማቆም የመሳሰሉ ነገሮች ሊኖሩ ይችላሉ በተለያዩ ምክንያቶች። አለበለዛ ግን ጤና ተቋም ሄዶ ተመርምሮ መድኃኒት ያስፈልጋል ተብሎ መድኃኒት ሳይገኝ የሚቀርበት ሁኔታ የለም። አሁን እንግዲህ ወደ yeah ስምንት መቶ በላይ የሚሆኑ ሕክምና የሚሰጡ ተቋማት አሉ። ኢትዮጵያ ውስጥ ሁሉ ጋም መድኃኒቱ እንደሚገኝ ነው። ምናልባት ከነሱ የተረዳሁት ምንድን ነው መድኃኒቱ መቋረጥ የለበትም ይባላል፣ ግን መድኃኒቱን የማያገኙ ሰዎች እንዳሉ ይነግሩናል ነው ያሉኝ። እንዲህ አይነቱ ችግር ከምን ይመጣል እነሱ ያላቸው ኢንፎርሜሽን። እኛ እንግዲህ በዚህ ላይ ዙሪያም እንግዲህ እንደ ክሊንተን የጤና ፕሮግራም አንዱ ምንሰራው ስራ መንግስት ሕክምና ለማሰባስ የሚያደርገውን ጥረት ማገዝ ነው እና በቅርብ ስለ መድኃኒት ኢንፎርሜሽን አለ። እርግጥ እያንዳንዱ ጣቢያ ኢንፎርሜሽን የለ። በአጠቃላይ ማከማቻ መጋዘናች በቂ ረ ኤች አይቪ መድኃኒቶች እንዳሉ ነው። አሁን አድማጮች፣ ይህን ጉዳይ በሚመለከት በጤና ጥበቃ ስር የሚገኘውን የኤች አይቪ መከላከያ ዘርፍ በስልክ ለማግኘት ለረዥም ሰአታት ያደረግነው ሙከራ ስላልተሳካልን አስተያየታቸውን ማካተት አልቻለም። ኤች አይቪ በደማቸው ውስጥ ለሚገኝ አካል ጉዳተኛ ሴቶች እኩል እድል የተሰኘው መንግስታዊ ያልሆነ ድርጅት ኃላፊ ወይዘሮ ወይን እሸት አበክረው ለማመልከት የሞከሩት የተዋሲው ስርጭት ቀንሷል፣ የሟቾች ቁጥር ቀንሷል በሚል መዘናጋት መኖሩን ነው። ዶክተር ይገረሙ ይበጃል ያሉትም መክረዋል። ውጤቱ ተገኝተዋል። እንግዲህ በተለያዩ ምክንያቶች ነው የቀነሰው። አንዱም መድኃኒቱ ራሱ በስፋት መሰራጨቱ ቀደም ብሎ ሲካሄድ የነበረው በመንግስት፣ በሃይማኖታዊ ድርጅቶች፣ መንግስታዊ ባልሆኑ ድርጅቶች፣ በኢንተርናሽናል የልማት አጋሮች ሁሉ የጋራ ጥረት ትምህርቱ፣ ምርመራው ሁሉ ሲካሄድ ቆይቶ የዛ ሁሉ ውጤት ነው። ሆኖም ግን አሁን ልክ ቀደም ብሎ እንደሚደረገው አሁን ለምሳሌ በከፍተኛ ደረጃ በየመንግስት አካላት ተሳትፎዎች አሉ። በከፍተኛ ኃላፊዎች ጭምር በወቅቱን ጠብቆ የሚደረጉ ስብሰባዎች አሉ። የተለያዩ አካላትም እንደዚሁ ትምህርት ያካሄዳሉ። እና አሁን እንደ በፊቱ በከፍተኛ ደረጃ እየተካሄደ ነው ማለት አሁን አይቻልም። ይሄ ደግሞ ቅድም እንደጠቀስኩት አስቸጋሪ፣ ምክንያቱም ይሄ ወረርሽኝ በጣም አስቸጋሪ ወረርሽኝ፣ ዝም ያለ የቀነሰ ይመስላል፣ ግን ሁኔታዎች ሲያመቻቸው እንደገና ተመልሶ ሊያንሰራራና ሊሰራጭ ይችላል። በአንዳንድ አፍሪካ ሀገሮችም የታየው ይሄ ነው። ድንቅ ስራ ሰርተዋል ተብሎ የተመሰገኑ እና በየ ቦታው እንደ ምሳሌ ሲጠቀሱ የነበሩ ሀገሮች ተመልሶ እንደገና ወደኋላ የመሄዱ ሁኔታዎች አሉ። ምክንያቱም ባገኙት ውጤቶች የመኩራራት ሁኔታ የያዙትን ስራ እየቀነሱ ስለሄዱ ማለት ነው። ስለዚህ ትኩረት ሊሰጥ ይገባል ማለት ነው። አሁን የተገኘው ውጤት በጭራሽ ሊያኩራራ አይገባል። ምንም እንኳን የኤችአይቪ ተዋሲ ግጭቱ ቀንሷል ቢባልም ባለፈው ጎርጎሮሳዊ ዓመት ማለቂያ ላይ የዓለም የጤና ድርጅት እንደገለጸው 36.9 ሚሊዮን ሕዝብ አሁንም ከተህዋሲው ጋር ይኖራል። የኤች አይቪ ተዋሲ የሚያደርሰውን ጉዳት ስለመቀነስ ሀሳባቸውን ያካፈሉን እንግዶቻችንን በአድማጮች ስም እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። እናንተስ አድማጮች የግንዛቤ ማስጨበጫውን እንቅስቃሴ እንዴት ትመዝኑታላችሁ? አስተያየታችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን፣ በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋ እየለገሰ ነኝ። ሰላም ሁኑ።